ውይይት በወቅታዊና በመጪ የኢትዮጵያ ጉዳይ ዙሪያ በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ሕዝባዊ አመጽ የደረሱ ጉዳቶች፣ ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው ዛሬ የሚቀርበው። ተወያዮቹ፣ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎልክሎር ትምህርት ክፍል የድርሰትና የቋንቋ ማስተማር ዘዴ ረዳት ፕሮፌሰር፣ የሁለት የልብ ወለድና ትምህርታዊ መጽሀፍትም ደራሲ ናቸው። አቶ ሀይሉ ጸጋዬ የበርካታ የቴሌቪ የቴሌቪዥንና የሬዲዮ ድራማዎች፣ የፊልምና የመድረክ ቲያትሮች ደራሲ ናቸው። ርዕስ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁንና የነገ መላዎች። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ሁለተኛውን ክፍል በቀዳሚው ክፍል ውይይት በተነሳና ለዛሬ በንጥልጥል ካሳደረው ጥያቄ ይጀምራል። ከውይይቱ በፊት ማስታወሻ ይኖረናል። አድማጮች ይህ ውይይት የተካሄደው የአስቸኳይ ጊዜ አዋጁ በተደረገ ማግስት የአዋጁ ዝርዝሮች ከመውጣታቸው ወይም ይፋ ከመደረጋቸው አስቀድሞ መሆኑን ለማስታወስ እንወዳለን። አሁን ቀደም ብሎ በመግቢያው በተገለጸው መሠረት በልባት ወደ አሳደር ነው ጥያቄ እናመራለን። ቀደም ብለህ የጠቀስካቸው የኢትዮጵያው ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው ነገር ግን በመፍትሄ ያፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታፈታ አድርገን እንመልከት። ኃይሉ ወደ አንተ ነው የምመጣው። የሕዝብ ጥያቄ ሲነሳ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ፣ በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለስልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለስልጣናት መስማት አይደለም ወይም መልሳቸው መሆን ያለበት የቁጥር ለውጦች ናቸው። ያሉት መንግስት እንኳን ባመነው በርካታ ሰዎች ተገድለዋል፣ ከአንድ በላይ ድንገቶች ተከስተዋል። እነኛን መሰረታዊ ጥያቄዎች ለመመለስ መፍትሄው የአስቸኳይ ጊዜ አዋጅ ነው? አይ፣ አይደለም። ያ ነገር አሉላ። ያ መፍትሄ አይደለም። አስቸኳይ ጊዜ አዋጅ በፍጹም መፍትሄ አይደለም። እሱ ጊዜያዊ መፍትሄ ነው። ቀደቀደም ብዬ እንደነገርኩ እዚህ ኢትዮጵያ ብቻ አይደለችም። በጣም እጅግ በጣም በዓለም ላይ ዴሞክራቲክ ሀገር የምትባለው አሜሪካም ትላንትና ተደርጓል። ባይኔ አይቻለሁ፣ እንደነገርኩ ኖርስ ካሮላይና ላይ ደረጀ በትክክል እንዳስቀመጠው ችግሮች አሉ። መፍትሄ መፈለግ አለበት። ችግሮቻችንን መጀመሪያ ማወቅ አለብን። ቀድሞ ነገር ለምሳሌ አሁን እኛ ስለ መወያየትና ስለ መነጋገር ፖለቲክስ እናውቃለን ወይ? መቼስ ነው የምንጀምረው? ይሄንን በጽንፎች ላይ ተቀምጠን እኮ ነው ድንጋይ የምንወራወረው። ፖላራይዝ የሆነ ቦታ ላይ ተቀምጠን ነው የምንጣለው እንጂ ቁጭ ብለን ስለ ሀገሪቱ እድገት ስለ ሰላሟ ተወያይተን እናውቃለን ወይ? አሁን ያሉብንን ችግሮች መጀመሪያ አይደንቲፋይ ማድረግ አለብን። እነዚህ ደግሞ ደረጀም ብሎታል አንተም አንስተዋል ቅድም፣ እኔም ብያለሁ። በተደጋጋሚ የተለቀሱ ነገሮች አሉ። መንግስት እዛ ላይ መስራት አለበት። የግለሰቦች ለውጥ፣ ባለስልጣናት የምንለዋወጥ ብቻ ያንን የምንፈልገውን ነገር አያመጣልንም። ዳይሬክሽን ማግኘት አለብን። ትክክለኛ የሆነ ዴሞክራቲክ አስተዳደርን ከበደል፣ ከሙስና፣ ከላክ ኦፍ ጉድ ገቨርናንስ የጸዳ መንግስት ሊኖረን ይገባል። ይሄን ማድረግ የምንችለው ግን ደረጀ እንዳለህ በመነጋገር ነው። በማሰነካከት አይደለም። መነጋገር መቻል አለብን። ጠረጴዛ ዙሪያዎች መጠን መመካከር አለብን። ትውልድ ያልፋል፣ ትውልድ ይመጣል። ለሀገሪቱ፣ ለልጆቻችን፣ ለልጅ ልጆቻችን ምንድን ነው አስቀምጠንላቸው የምናልፈው? ትልቁ ቁም ነገር ይሄ ነው። ችግሩን ከስሩ ለመቅረፍ ቀጣይ እርምጃዎች በህዝብ፣ በመንግስት፣ በተቃዋሚ ፖለቲካ ድርጅቶች በመነጋገር ፕሮብሌሞቹ ከስራቸው ተነቅሰው ወጥተው ለው ሊደረግባቸው ይገባል የሚል እምነት ነው ያለኝ። እኔ መልካም በእነኚህ ግጭቶች ቀደም ብዬ እንደጠቀስኩት የሰው ህይወት ያለፈበት ሁኔታ ተከስተዋል። ንብረቶች ወድመዋል። በመንግስትም በሌሎች ምንጮችም የተረጋገጡ ወንድም እህት፣ እናት፣ አባት የተገደለባቸውን ኢትዮጵያ እናስብ። ይሄ ሊያመጣ የሚችለው ቀደም ብሎ በጠቀሳችሁት ባልተፈለገ መንገድም ሊወስድ የሚችል አንድን ጎሳ ከሌላው ጋር ሊያጋጨውን የሚችል ሁኔታ እንዳያመራ በእርግጥ ቁጭ ብሎ ችግሮቹን የማጤንና የፖለቲካ መልስ መስጠት የሚፈልጉ ጥያቄዎች ላይ የፖለቲካ መልስ መስጠት የህዝብ ጥያቄዎች የተነሱባቸው ላይ የህዝብ ጥያቄዎችን ከመሰረቱ አግባብ ያለው መልስ ለመስጠት መፍቀድን ይጠይቃልና። መተቸት ይቻላል ወይ መንግስትን? ዛሬ እናንተ አሁን የምታደርጉትን አይነት አዎንታዊ የሆነ ለውጥ እንዲያመጣ የሚያስፈልግ አስተያየት ለመስጠት የሚያስችል ሁኔታ አለ ወይ ከመንግስት ባለስልጣናት? ይሰማሉ ወይ? ፍቃደኝነት አለ? አሉላ እኔ የኪነ ጥበብ ሰው ነኝ። ሀገሬን ማገልገል የምችለው በሙያዬ ነው። አሁን ይሄንን ጉዳይ በዋና በዋና እኛ ምን የሚያስፈልገን ነገር ሰላም ነው። ስለዚህ እዚህ ላይ የሚሰራ የአንድ የኪነ ጥበብ ቡድን እያቋቋምን ነው ያለ ነው። በወቅታዊ ጉዳይ ላይ ብቻ የሆነ የኪነ ጥበብ በግራ በቀኝ ወገንተኛ ያልሆኑ ስለ ሰላም ብቻ የሚዘምሩ እነዛ እየተሰባሰብን ነው ሀሳባችንን ለማቅረብ ማለት ነው። ይሄ ምንድን ነው? ልክ እንደ ሀገር ሽማግሌ በዋናነት ምንድን ነው፣ ግን ሰላምንም የሚዘምር እና እያንዳንዱ በሙያው የራሱን አስተዋጽኦ ማድረግ አለበት። ሌላ አሁን አንተ የጠየቀው በጣም ወሳኝ፣ የመንግስት አካላት ይሰማሉ የሚል ነገር ልምድ ነው። ማይሰሙት አሉና፣ የመንግስት አካላት የምትላቸው ሰዎች እነሱ ብቁ ሰዎች ናቸው። አሁን እንዲሰሙ ማድረግ ምናልባት የእኛ ፋንታ ሊሆን ይችላል እንጂ የትኛውም ወገን ያለ አይን በትክክል ለሀገሩ ለሕዝቡ የሚቆረቆር ይሄንን አድርግ ብሎ መንግስትን መንገር የማይችልበት ምክንያት ያለ አይመስለኝም። ልክ ይሄ የተደፈነ ነገር አድርጎ የተዘጋ ነገር አድርጎ ምንም ተስፋ የለውም ብሎ ማሰብ ትክክል አይደለም። የሚሰሙንን ያህል መንገር መቻል አለብን። ደግሞ መስማት የሚችሉ ሰዎች አሉ፣ መንግስትም ውስጥ ጉዳይን ሊሰሙ ፈቃደኞች የሆኑ ሰዎች አሉ ብዬ ነው ማስቡ እና በዚህ ተስፋ ልንቆርጥ በፍጹም አይገባም። መልካም፣ ወደ አቶ ደረጃ እንድመለስ አላደረግከኝም። አሁን ካነሳኸው ጋር ባጭሩ የሚመለስ ጥያቄ ልወርውርልህና ወደ አቶ ደረጃ አልፋለሁ። እነኚህ ህሳቤዎች መሰረታቸው ይሄ የመንግስት ባለስልጣናት፣ የመንግስት ኃይሎች አይሰሙም የሚለው እሳቤ መነሻው ለሚነሳው ጥያቄ የሚሰጠው መልስ ተመጣጣኝ አለመሆኑ መንግስት ራሱ ችግር አለ ብሎ ላመነበት እንኳን የሚሰጠው መልስ ከጥያቄው ጋር አለመዛመዱ ነው። ይሄ የመንግስቱን አቋም የሚቃወሙ ወገኖች ብቻ ሳይሆኑ የመንግስቱ አጋሮች ሳይቀሩ ዛሬ በይፋ እየተናገሩ ያለው ጉዳይ መሰረታዊ የዜጎችን መብት ማስከበር ወይም ማክበር፣ የህግ የበላይነት መከበር አለበት። ይህንን መሰረታዊ የዜጎችን አይምሮው ጤነኛ የሆነ ማንኛውም ሰው የዜጋው አንዲት ጠብታ ደም እንድትፈስ ይፈልጋል። ማንኛውም ጤነኛ የሆነ ሰው አሁን እንደዚህ አይነት ሁኔታዎች ተፈጥረዋል። የሚያሳዝኑ ነገሮች ተፈጥረዋል። ግን መሰራት ያለበት እዚህ ላይ ነው። ቅድም ያልኩ እኮ ይሄንን መስራት ያለብን ይሄንን ነው። እዚህ ላይ ነው መስራት ያለብን። ሰዎች እንዳይሞቱ የዜጎች ሰብአዊ መብታቸው እንዲከበር እንነጋገር ነው። በመመካከር ነው የምናደርገው፣ በመታኮስ አይደለም ነው። እኔ የምልህ መልካም አቶ ደረጀ ወደ አንተ ልመጣ ነው። ይሄ ሁነኛ መልስ ፍለጋው ከቅርብ ጊዜ ወዲህ ከታዩት ከነኚህ ግርግሮች በኋላ የሚሰሙ ሰዎች አሉ ብሏል አይሉ በሀገሬ በጎ ነገር እንዲፈጠር፣ ለውጥ እንዲመጣ ፈልጋለሁ ብሎ ያሰበ ሰው አልታሰርም ወይም ሌላ አደጋ ይደርስብኛል የሚል ስጋት ሳያድርበት በነጻነት ሳይሸማቀቅ የሚያምነውን መናገር የሚችልበት ሁኔታ አለ ባንተ አጋጣሚዎች ብቻ መወሰን ይችላል መሆንም ይገባዋል ብለህ የምታስበውን የምታምነውን ጭምር ይሄ ጥያቄ እምልህ ጠበቅ ያለና እንዲህ ቀላል ጥያቄ አይደለም። ይሄ ጥያቄ ብዙ ግምገማና ተሞክሮን ያገናዘበ መሆን አለበት። መልካም ማሰብ ጥሩ ነው። መልካም አስቦ መሆን አለበት ሊሆን ይገባዋል፣ ወይም ደግሞ ይህም አካል ሆነ የሚል አይነት አስተሳሰብ የለኝም እኔ በመጀመሪያ ደረጃ አልሞከርኩም። ከራስ ተሞክሮ መነጋገር ነው የሚሻለው እኔ እንዲህ አይነት አደባባይ ወጥቶ ድምፅን የማሰማት እና ፈታ ብሎ ይሄ ቢሆንልኝ ይሄ ባይሆንብኝ አይሆንብኝ ብዬ እንደ ቡድንም እንደምንም ሞከርኩት ጊዜ ስለሌለ አሁን በትክክል ይሄን ማድረግ ይቻላል የከራሴ ልምድ አንጻር መናገር አልችልም። ሌላው በሰው ስሜትና በሰው እምነት ላይ ተመስርቶ መናገር ነው የሚሆነው እና ይሄን ከዚህ አንጻር ነው የማየው። እኔ በግል የሞከርኩት ስለሌለ በደንብ አርጌ ይሄ ይሆናል ይሄ አይሆንም፣ ላይሆን ይችላል ብዬ ሰው እንደ ልቡ የሚያምነውን ተናግሮ ማሳመን ስማመን ለመኖ ብቻ ሳይሆን የሌላውን ወገን በደንብ ሰምቶ የራስን ስሜት ገልጾ እንደገና ከዛኛውም ወገን ደግሞ የሚሆንበትና የማይሆንበትን የመከራከሪያ ነጥቦች ሰምቶ ወደ መተማመን መምጣት ወደ መሀሉ ወደ ጠረጴዛው መሀል መምጣት ጥሩ ነው። ይሄ ሰው ሊያደርገው የሚገባ ጉዳይ ነው። በግል ተሞክሮ ግን በእንዲህ አይነት ነገሮች ስላላለፍኩ ብዙም ከትምህርት ቤቱ የዘለለ ኤክስፔሪየንስ ስለሌለኝ ይህን ይሆናል ይህን አይሆንም ብዬ ለመናገር ይሸግረኛል። ከዛ ውጭ ማስባቸው ነገሮች ስለ አንድ ነገር ቅድም እንዳልኩት ከተለያየ ነገር አንፃር አንዱን ቦታ ከተለያየ ማዕዘን ነው የምናየው። ያንን ሰዎች የሚያዩበትን መነጽር ሰዎች የቆሙበትን ቦታ ቆመን ማየት መልመድ አለብን፣ መቻል አለብን እኔ የምፈልገው ነው ልክ ብቻ ብለን ሳይሆን፣ ሌላውም እንደዚሁ ሀሳብ አለው። ሀሳቡን እንስማው። ሀሳቡን ተቀባይነት ካለው እናስተካክል፣ ከሌለው ቢያንስ ማሰቡ ያንን ነገር በዚያ መንገድ ማየቱ ተጨማሪ ግባት ነው። አንድ ጉዳይ በአንድ ሚዛን ብቻ አለመመዘኑን ትምህርት ይገኝበታል ብሎ ያንን ነገር አዎንታዊ በሆነ መንገድ መመልከት ይሄ አስፈላጊ ይመስለኛል። የሰው ልጅ ባህሪው ይመስለኛል። መነጋገር መነጋገር ምን መሰለህ አሁን ስናይ ሁለት አይን ነው ያለን። ተፈጥሮ ራሱ ስናዳምጥ ሁለት ጆሮ ነው ያለን። ስንናገር አንድ አስ ነው ያለን። ተፈጥሮ ራሱ መረጃ የምንቀበልባቸው መንገዶች ብዙ መሆናቸውን አመልካች ነው። አጥል አጥለህ ነው አጥርተህ ነው አእምሮህን ውስጥ አስገብተህ በተለያየ አቅጣጫ በማንበብ በማዳመጥ እንዲህ የሰበሰብካቸውን በማየት የሰበሰብካቸውን ነገሮች በሙሉ አጠልና ከዛ በኋላ የሚበጀው ነገር ጥቂት ነው የሚወጣው ካንተ። ብዙዎቹ ይቀራሉ፣ ምክንያቱም ጠቃሚ አይደለም። መረጃ ሁሉ የተገኘ ሁሉ ጥቅም ላይ አይውልም። እና ተፈጥሯችን ራሱ ለመነጋገር ምቹ ነው፣ መረጃ ከሌላ ወገን ለመቀበል ምቹ ነው። በአራት በአምስት መንገድ ተቀብለን ነው በአንድ መንገድ የምናወጣው። ስለዚህ ከዚህ አንጻር ነው ከተፈጥሮም አንጻር ነው የሰው ልጅ ከተፈጠረበትና ይሄ ባዮሎጂካል ከሆነው የተፈጥሮ አንጻር እግዚአብሔር ከሰጠው ጸጋ አንጻር መታየት አለባት ባይነኝ እኔ እና ራስን ማዳመጥ ያስፈልጋል። እኔ ብቻ ልክ መስማኝ ብቻ ሳይሆን ልስማህን መኖር አለበት። መልካም ከዚያ ቆፈን ምናልባት ብናገር ሀሳቤን ብሰጥ አደጋ ይደርስብኛል ከሚለው ስጋት ወጥቶ ሰው በነፃነት የሚናገርበት ሁኔታ አለ፣ የማይቀበለውን የሚቃወምበት እንኳን ሁላ የምለው ከዚህ ቆፍን ወጥተን ሰው ያለ ስጋት የሚናገርባትን አገር ወደ መፍጠሩ እንምጣ። በመነጋገር በመማማር በመደባደብ አይደለም። መልካም። ምናልባት ይህ ወደ ውይይታችንም መቋጫ ያመራናል። ይሻላል ሊሆን ይገባል ግራና ቀኝ ሊወሰዱ ይገባል የምትሏቸው በመፍትሄ አማራጮች እንድትፈነጥቁ እድል ይሰጠናል። አቶ ደረጃ ወደ አንተ ልመለስ ነው ምን አይነት ተጨባጭ ለውጦች ሊደረጉ ይገባል? ባለፉት በርካታ ዓመታት እየተንገዋለለ የመጡ ጥያቄዎች ይበልጥ ወደሚያበጣብጡና ወደ ከፋ ሁኔታ የገነኑበት ጊዜ ላይ ነው ያለነውና መንግስት እንደ አስተዳዳሪ እንደ አንድ አገሪቱን እንደሚመራ ኃይል ምን አይነት አዋንታዊ እርምጃዎችን መውሰድ ይገባዋል? በተለይ ተቃውሞ ወጥተው በሚሰሙ ድምጾች ውስጥ የተነሱ ጥያቄዎችን በመመለሱ ረገድ፣ ሌሎችም በአንተ ትዝብት፣ በአንተ እይታ በአንተ ልማድ ውስጥ እንዲህ ያሉ ሁነኛ እርምጃዎች ሊወሰዱ ይገባል፣ የተሻለ አዝማሚያም እንዲመጣ ያስፈልጋል፣ እርስ በርስ ወደ ብጥብጥ የሚገባበትንም ሁኔታ ለመታደግ ይረዳል የምትላቸውን አቶ ደረጀ? በጣም ጥሩ ነገር ነው። ይሄ ነገር እንግዲህ ሰፊ ልምድና ሰፊ ተሞክሮ የሚጠይቅ ብዙ ማስብን የሚጠይቅ ነው። ግን እንደው ለጃ አውጣው ያህል የሚናገራቸው ነገሮች ይኖሩኝ። ይሄንን ከማለቴ በፊት ግን አንዳንድ ጊዜ አንዳንድ ጥያቄዎች አሉ። ስትጠይቃቸው ቀላል የሆኑና መልስ ልፈልግልህ ስትላቸው በጣም ይከብዳሉ። ይህንን ካልኩ በኋላ አንድ ሁለት ነገሮች ከተረትና ከተረት ውስጥ ከማውቃቸው ልንገርህ። አንዱ እንዲህ ተራ የባላገር ጸብ ነው። ሽማግሌ ጠፍቶ፣ አንተምተው አንተምተው የሚል ጠፍቶና ተጋደሉ ሰዎች። ይህን ያየች አልቃሽ አንተምተው አንተምተው የሚላቸው ጠፍቶ አንዱም ሞቶ አደረ አንዱም ተሸኝቶ ማለት ይባላል። የሽምግልናና የአስታራቂን ችግሮችን ከመባባሳቸው በፊት ሀይ የሚል ሰው መኖርን እና ደግሞ ሀይ የሚባሉ ሰዎች ደግሞ ሀይ ሊባሉ የሚችሉ ሰዎች ሲሆኑ ነው። ሌላው ደግሞ አንዳንድ አንድ ጊዜ እንዲሁ የአገረ ገዥ ነበሩ ይባላል እና አገረ ገዡ በድለውታል አንዱን ሰው እና ተላይ ልኮ በዚህ ቀን ወደዚህ ቦታ ወደ ቆላ ይወርዳሉ ተብለዋል። ወፍ ይባላል በባህል ወፍ ልኮ ማለት ነው እና እዚህ ገላቸው አድፍጧል፣ ጫካ ውስጥ ቢጠብቅ አይመጡም፣ ቢጠብቅ አይመጡም፣ እኛ ሰውዬ ቢጠብቅ አይመጡም፣ ግሪ ለውና ይህን አሳስቶኛል፣ እንዲህ የሰውዬ ልና ወደሚወርዱበት ቆላ ሲሮጥ ከቆላ ዳገቱን የሚወጣ ሰው ያገኛል እና ምን ይለዋል አንተ አገረገዡ በዚህ ብዙ ወረዱ ይለዋል። አያያዙ ስላላ ማረው ያ አይቷቸዋል። ሰውዬው ወርደዋል ወርደዋል እንዳይል ተንደርድሮ ሄዶ አደጋ ላይ አጥን አልወረዱም እንዳይል ተቸገረ። ሰራው ሰውዬውን አደጋ ላይ ሰራ። አዎ ምን አልክ? ጌታ ያለኝ አሰማኝ። ምን እኮ ምን አልከኝ? አገረገዡ በዚህ ወረዱ ነው እኮ ያልኩ ሲለው፣ አይ እንዲያውም ምን ነው ጌታ የምችለውን ብትጠይቀኝ አለ ይባላል። እና አንዳንዱ ጥያቄዎች አየህ፣ ከመቻል በላይ ይሄዳሉ። ለማንኛውም ሽንኩርት አንዱን በሉት፣ ደገሙትም፣ ገማ ነውራ አይደለም ወይታምቶ መቅረትማ የሚልም አለ። ይሄን ሳለ ለንግግር ዝግጁ መሆንን ይጠይቃል። አሁን ብዙ ሰው መነጋገር አለብን መነጋገር አለብን ይሄ ልክ ነው። ሊሰማ ይገባል መንግስትም፣ ተቃውሞ በኩል ያሉትም እና መብታቸው ተደፈረ ያሉ ሰዎችም ደግሞ እንደዚሁ እነሱም ይሄን መስማት አለባቸው። የምንላቸው ነገሮች ቀላል ቀላል ነገሮች ናቸው ለማለት ነገር ግን በሁሉም ወገን ራስን ዝግጁ ማድረግ ይጠይቃል። ለሽምግልና ከተወሰኑ ሰዎች አይደለም ሽምግልና የሚገኘው ከተለያዩ ሰዎችና ከተለያዩ ድርጅቶች፣ ከተለያዩ ተቋማት ከሀገር ውስጥም ከአለም አቀፍም ካሉ ውስጥ ነው የሚገኘው። ምክርም ከጠላትም ይገኛል እና ከሁሉም አቅጣጫ የሚመጡትን ነገሮች ለመስማት ያንን ነገር ለመወያየት መጀመሪያ ራስን ማዘጋጀት ይጠይቃል። አንድ ሁለተኛ ምክር የሚያመጡ ሰዎችም ደግሞ በትክክል ሊሆን የሚችለውን ነገር አደባባይ ሊወጣ እና ሊነገር የሚገባውን ነገር እገሌ ይሻላል እገሌ ይብሳል እገሌ አጥፍቷል እገሌ ያልምቷል ሳይሆን ከጥፋትና ከልማት ምዘናው በፊት የመነጋገሪያ ነጥቦች ላይ በደንብ ስል ያለ ነገር መውጣት አለም። በትምህርት የበሰሉ ሰዎች አሉ። በእድሜ የበሰሉ ሰዎች አሉ። በአለም አቀፍ እውቀታቸው፣ በሀገር ውስጥ እውቀታቸው በጣም ንጥር አድርገውና ንጥር አድርገው የሚያውቁ ሰዎች አሉ። ደግሞ ተበደልን የሚሉ ተጎዳን የሚሉ ይሄ ነገር ደረሰብን የሚሉ ተጎዳን የሚሉ ሰዎች አሉ፣ ተጠቅተናል የሚሉ ሰዎች አሉ። እነዚያን ሁሉ የሚያወጣ ነገር አለ። እኔ እንደውም የማንዴላ አይነት ሲስተም ይሄ እውነት አፈላላጊ የሚል ነገር ማንዴላ የተጠቀሙበት ስርዓት አይነት ነገር ይታየኛል። እውነት አፈላላጊ፣ እውነት መውጣት አለበት። ሰው በትክክል የምንረዳው መሆን አለበት። ከወዲያም በኩል ያለው ከወዲህም በኩል ከግራም ከቀኝም ከላይም ከታችም ያለው በሙሉ ሀሳቡን በትክክል አመንጭቶና አደባባይ ላይ አወጥቶ መደመጥ መቻል አለበት። ፍርድ ማግኘት መቻል አለበት። ልክ ተበድለሃል መባል አለበት፣ ወይም ልክ አይደለም መባል አለበት። በዳይንም አንተ አጥፍተሃል መባል አለበት እና እንዲህ የሚያደርግን መድረክ መፈጠር አለበት። ለዚህ ደግሞ አሁን በአንዳንድ ሚዲያዎች ስናይ የተለያዩ ሰዎች እንደዚሁ ሀሳቦቻቸውን እያቀረቡ ናቸው። እነሱን በተሻለ መጠን ሌላም ሌላም በተለያየ ጊዜ መለከተና የሚሉትን ሰዎች በሙሉ አነጋግሮ ወይም አደራጅተው ለሀይሉ አሁን ይኸው ኮሚቴ እናቋቁማለን ብለዋል። እንዲህ አይነት ነገር ሁሉ መደረግ አለበትና ሰፊ መሰረት ያለው ስራ ነው መሰራት ያለበት። እንዲዝም ብሎ ለጊዜያዊ ያለውን ችግር ለማስወገድ ሳይሆን ዘላቂ የሆነ ነገር ነው ይሁን ላአሉ የመጣንበት ሀያ አምስት አመት እናቀዋለን። የታወቀ ነው ተጨባጭ ነው። ወደፊት የምንሄድበት ግን አይታወቅም። ምን ወደ ወዴት የትኛው ነጥብ ወደ የትኛው አቅጣጫ ሊወስደን እንደሚችል ማንም እርግጠኛ መሆን አይ የወደፊቱ። ስለዚህ ወደፊቱን ለማሳመር ዛሬ ነውን ነገር ለማወቅ ነበርን ጠይቅ የሚባል ነገር አለ። ነበርና ዛሬ የሰጡን ነገሮች አሉ። እነዚህን ብጥር አድርጎ ከግራም ከቀኝ የሚባሉትን ነገሮች የሚነሱትን ነገሮች አይቶ አመዛዝኖ ነው ብስል ከቀሊል አገላብጦ ማየትን ይጠይቃልና ለዚህ ብቃት ያላቸውን ሰዎች ከአለም አቀፍም ከሀገር አቀፍም ከዚህ ከሀገራችንም የተለያዩ ሰዎች ከባህልም ሰማይ ተቀደደ ቢለው ሽማግሌ ካለ ይሰፋዋል ብሎ የሚል ተረታ ቃል አለው እና ምንም ቢሆን ሰከን ብለን ካስብ ነው በሀገራችን ለእኛው የሚሆን መፍትሄ የሚፈልጉ ሰዎች አይጠፉም። አሉም በደንብ ልንሰማቸውን እና ልዩ ልዩ የመፈረጃ መስፈርቶች እያወጣን ገሌን ከገሌ እና ገሌ እንዲህ ነው ገሌ እንዲህ ነው የመፈራረጅ ነገር ከተውን በርካታ ቁም ነገር ያላቸው ሰዎችን ልናገኝ እንችላለን። ስለዚህ ከዚህ አንጻር ሽማግሌዎቻችንን መካሮቻችንን ከዚህ ቀደም እነበሌ ምናሉ የሚሰሩ ምናሉ ሳይሆን በሚያስቡት ሀሳብና በሚያጸሩት መረጃ መሰረት መፍት መፍለግ ይቻላል። ባይነኝ ኔ ማት ሰፊ ልቦና ይጠይቃል። ለዚህ ዝግጅት መሆኑ ይጠይቃል። ከተለያየ አቅጣጫ ባይነኝ መልካም ሀይል በአንተም በኩል ኃላፊነት መውሰድ ቀጣዩ ሁኔታ በጎ አዝማሚያ እንዲኖረው ሊደረጉ ይገባል የምትላቸውን ሀሳቦች በንጥቅና ውይይታችን እንቋጭ። ታንኪዩ ለኢትዮጵያውያን መስራት ያለብን እኛው እራሳችን ኢትዮጵያውያን ብቻ ነን። አንድ ሁለተኛ ያሉት ችግሮች የሚታወቁ ናቸው። በመንግስትም በኩል ያሉት ችግሮች። አሁን ትልቁ ነገር ምንድን ነው? አንድ ኢኮኖሚ ኢኮኖሚ በጣም ሰበብ ይፈልጋል ለመፈንጃ ይህንን በዝርዝር ማስረዳት እችላለሁ፣ ሰዓቱ የለም እንጂ የኢኮኖሚ መቀዛቀስ፣ መውደቅ ሌሎች ሰበቦች እንዲነሱ ረብት እንዲያደርግ ያረገዋል። የኢኮኖሚ መድከም ለዚህ ደግሞ ምክንያቶች አሉ። ሁለተኛና ሶስተኛው በተደጋጋሚ ያነሳናቸው ኮረፕሽንና የመልካም አስተዳደር እጦት ነው። ሁለቱ አንድ አይነት ነገሮች አይደሉም። የመልካም አስተዳደር እጦት ውስጥ ኮረፕሽን ሊገባ ይችላል። ግን ሙስና ሀገሪቱን በጣም በጣም የጎዳት ነገር ነው። ስለዚህ እነኚህ ችግሮች ይታወቃሉ። አሁን የተፈጠሩትን ነገሮች አግራፊት ማድረግ ትክክል አይደለም ባይ ነኝ። እንግዲህ ምናልባት ተመልከታችሁ እንደሆነ በጣም በርካታ ፋብሪካዎች ቃጥለዋል፣ ግለሰቦች ድርጅትና ድርጅቶች ንብረቶች ወድመዋል። የዛው አካባቢ ህዝብ ወደ ትልቅ ችግር ውስጥ እና ቀውስ ውስጥ ገብቷል። ይሄ ስህተት ነው። ለዚህ ነው ከየትኛውም ጎራ ያለ ኢትዮጵያን የሚወድ ኢትዮጵያን እድገቷን ሰላሟን የሚፈልግ መነጋገር አለበት፣ መመካከር አለበት። በመንግስት ጉዳዮችም ላይ በህዝብም ጉዳዮች ላይ መነጋገር አለበት። ለውጥ ማምጣት እኔ ያን ያህል ብስም ያለ ጭንለማ ነገር አይደለም የሚታል ከዚህ በፊት ሊፈቱ ያልቻሉ ጉዳዮችን ተጠያቂነትም እንዲኖር ጭምር ከመፈለግ ጋር የሚመጣ ሀሳብ በሌላው ጎራ አለ። የመፍትሄ ፍለጋ ውስጥ ሁሉም ድርሻ ሊኖረው መስማት ያለባቸውም ወገኖች ሊሰሙ ይገባል የሚለውን የማጠቃለያ እናድርገው። የኢትዮጵያ አዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሑፍና ፎክሎር ትምህርት ክፍል እንዲሁም የድርሰት መምህር ረዳ ፕሮፌሰር ደረጀ ገብሬ፣ እንዲሁም በበርካታ የኪነ ጥበብ ስራዎቹ የሚታወቀው ሀይሉ ጸጋዬ እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። በሌሎች ኪነ ጥበብ ወጎች፣ ሙያችሁ በሆኑ ጉዳዮች ላይ እንድንወያይ በቅርቡ እንደማገኛችሁ ተስፋ አድርጋለሁ። እግዜር ይስጥልኝ። መሲ ለ አመሰግናለሁ። ሁለታችሁንም አመሰግናለሁ።